ለኪ ደሉ ለአግብርተኪ በላይ ኦ ሳ ፈርባል በኪ ግርማ ራእይ ዘአብም ግርማ ልክቱ ከድኑ ወገሪሆም መስቀል ከመዳኑ መሳት ዘይወጽ አንቲ ሰው ማይፈደ ለመለኮት ከመሰልኪ ጸጳጦ ዘርኤ ሙሴ በነደሳት ወይጸታ ይውእየ ከማሁያ ዋይኪ እግዚአብሔላ ዘኩለውንታው ሰዓት ፍጹም አንቲ በማን ዘኮንኪ ምካሃ ለዘመደ ክርስቲያን ወብኪ ቁርባን ኮን እምት ረማይደር ውስታርያም በእንተ ተዘገቶ ላምላክ ምኔኪ ወሳሊት ለነፍሳቲን ህይወት ኦ ጸጋይ ተምረት ላምን በጸሎታ ሳሊለን አበ እግዚ ነው መዳኒነ ኢየሱስ ክርስቶስ ያጽናነ ብርህት ሃይማኖት ውስታሜ ዚያሁ ወዛቡ ወዘ ቅዱስ መንፈሱ ይጸገወነ ሳይሎ ምረቶ ይስራ ኃጢአተነ በብዝኃ ምረቱ ስዋት ለኪ ኦ ወላዲተ እግዚእ ኩሉ አኮቴት ወክብር ላ ወል መንፈስ ቅዱስ ይእዜኒ ወዘልፈኒ ለዓለም ወለዓለመ ዓለም ወልድኪ ሳይሎ ይክፍለነ ሰአሊ ለነ ቅድስት